ኤስ ቢ ኤስ ሬዲዮ። ሀገርኛ ሪፖርት በጎንደርና አካባቢው የጥምቀት ባህል ላይ ከሁለት ሚሊዮን በላይ ታዳሚዎች እንደሚገኙ ተገለጸ። ይህንን ያስገለጸው ደግሞ የአማራ ክልል ባህልና ቱሪዝም ቢሮ ነው። ለቱሪዝም እድገቱ በክልሉ ያለው የሰላም ሁኔታ አስተማማኝ ለማድረግ የክልሉ መንግስት ከፌዴራል መንግስት ጋር በቅንጅት እየሰራ መሆኑንም ቢሮ አስታውቋል። የአማራ ክልል ባህልና ቱሪዝም ቢሮ የጥምቀት በዓልና አከባበር ምክንያት በማድረግ ከትናንትና በስቲያ መግለጫ ሰጥቷል። በዓሉ በተለይም በጎንደር፣ በላሊበላ፣ በምንጃር ሸንኮራና በሌሎች አካባቢዎች በድምቀት ይከበራል ብሏል። የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር ሙሉቀን አዳነ የጥምቀት በዓል በሰላማዊ መንገድ እንዲከበር ከጸጥታ አካላት ጋር በቅንጅት እየተሰራ ነው ብለዋል። በየአካባቢው የተደራጁ ወጣቶች በዓሉ በሰላም እንዲጠናቀቅ መቆም እንዳለባቸውም ኃላፊው አሳስበዋል። በጎንደርና አካባቢው የጥምቀት በዓል ላይ የውጭና የሀገር ጎብኚዎችን ጨምሮ ከሁለት ሚሊዮን በላይ ታዳሚዎች እንደሚገኙ ነው ዶክተር ሙሉቀን በመግለጫቸው የተናገሩት። የጥምቀት ባህል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ መመዝገቡ በርካታ ጎብኚዎች ወደ ኢትዮጵያና ወደ አማራ ክልል እንዲመጡ ምክንያት ይሆናል ብለዋል። በዩኔስኮ የመመዝገቡ ትልቁ ቁም ነገር ገንዘብ ለማግኘት ሳይሆን የእኛን ባህልና እሴቶች ለሌሎች የምናስተዋውቅበት መሆን አለበት ብሏል ዶክተር ሙሉቀን። በዓላቱ በሰላም ለማክበርም ፖሊስ ዝግጅቴን አጠናቅቂያለሁ ብለዋል። የአማራ ክልል ፖሊስ ኮሚሽን እንደተናገረው በኮሚሽኑ የማህበረሰብ አቀፍ የፖሊስ አገልግሎት እና የመንገድ ደህንነት ኃላፊ ምክትል ኮሚሽነር ሙሉ ሁለኛው እንዳስታወቁት በዓሉ በሰላም እንዲጠናቀቅ ለማድረግ ዝግጅት ጨርሻሉ ብሏል። በክልሉ የከተራና የጥምቀት በዓል በሚከበሩባቸው ከአስራ አራት ሺህ በላይ አድባራት ሰላማዊ እንቅስቃሴ እንዲኖር የጸጥታ ኃይሉ የተቀናጀ ቅድመ ዝግጅት ማድረጉ ነው የተናገሩት። በዓሉ በሰላም እንዲጠናቀቅም የክልልና የፌዴራል ጸጥታ አካላት በጋራ የሚሰሩበት አደረጃጀት ተፈጥሯል ብሏል። የማህበረሰቡን ለሰላም ዘብ መቆም ልምድም በዓሉን በሰላም ለማክበር እንደ መልካም አጋጣሚ እንጠቀምበታለን ብለዋል። ቅንጅታዊ አሰራሩን የበለጠ ለማጎልበትም ከህዝቡ ጋር በየደረጃው ምክክር ሲደረግ መቆየቱን ምክትል ኮሚሽነሩ አስረድተዋል። ይህም ሆኖ አጠራጣሪ ነገሮች ሲታዩ ማህበረሰቡ በአቅራቢያው ላሉ የጸጥታ ኃይሎች ጥቆማ ማድረስ እንደሚገባውም ተናግረዋል። ወደ ሌላ ዜና ስናመራ ኢትዮጵያ፣ ሱዳንና ግብጽ በግድቡ ላይ የመጨረሻ ስምምነት ላይ ለመድረስ መግባባት ላይ መድረሳቸው ተነገረ። የኢትዮጵያ የግብጽና የሱዳን የውጭ ጉዳይ ሚኒስትሮች የውሃ ሀብት ሚኒስትሮችና የሉካ ቡድኖቻቸው በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለሶስት ቀናት በዋሽንግተን ዲሲ ሲመክሩ ሰንብተዋል። ውይይቱ የተካሄደው የአሜሪካን የገንዘብ ሚኒስትር ስቴቨን ሙኒሽ እና የዓለም ባንክ ፕሬዚዳንት ዴቪድ ማልፓስ በተገኙበት ነበረ። ከዚህ ቀደም ተቋርጦ የነበረውን የቴክኒክ ውይይት በማስቀጠል በሶስት ሀገራት ዋና ከተሞች በአራት ዙር በውሃ ሀብት ሚኒስትሮች ሰብሳቢነት እንዲሁም በዋሽንግተን ዲሲ በሶስት ዙር በተካሄዱት ውይይቱ ዙሪያ ሪፖርት ቀርቦ የስትራቴጂካዊ ውይይት በማድረግ በመግባባት ተጠናቋል ብሏል። በአሜሪካ የኢትዮጵያ ኤምባሲ ባወጣው መግለጫ፣ ከዚህም በመነሳት በስካሁኖቹ የድርድር ሂደቶች የነበሩትን ልዩነቶች በጋራ ተጠቃሚነት መንፈስ በመፍታት ወደ መጨረሻ ስምምነት ለመድረስ በሚያስችሉ ነጥቦች ላይ የሀሳብ ልውውጥ ተደርጓል ብሏል። በቀጣይም ጥር አስራ ዘጠኝና ሀያ በዋሽንግተን የሚተን ዲሲ ዳግም በመገናኘት የመጨረሻ ስምምነት ላይ ለመድረስ መግባባት ላይ እንደደረሱ ነው የተገለጸው። በመካከሉ ባሉት ጊዜያትም የሶስቱ ሀገራት የህግ ባለሙያዎች የተወከሉበት ቡድን በህግ ማዕቀፎቹ ላይ የጋራ ምክክር የሚያደርግ ይሆናል ተብሏል። በሌላ ዜና ፍርድ ቤቱ የእናቶ በረከት ስሙንና አቶ ታደሰ ካሳን የመከላከያ ምስክሮች መስማት መጀመሩ ተነገረ። ፍርድ ቤቱ ጥር አራት ቀን ሁለት ሺ አስራ ሁለት ዓመተ ምህረት በዋሉ ችሎት የተከሳሽ መከላከያ ምስክሮችን ለመስማት ቀጠሮ ሰጥቶ ነበረ ለጥር አምስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት በዚህ መሰረት ችሎቱ ተከሳሾቹ ይከላከሉናል ሲሉ ያቀረቧቸውን የሰው ምስክሮች ጥር አምስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት መስማት ጀምሯል። ከሰዓት በኋላም የመከላከያ ምስክሮች ቃል መሰማቱ እንደቀጠለ ተነግሯል። መከላከያ ምስክሮቻቸውን አቅርበው ከኋዛ በኋላ ክሱ ይቀጥል አይቀጥል ወይስ ያስኬዳል አያስኬድም የሚለውን ፍርድ ቤቱ ውሳኔ እንደሚሰጥበትም ተነግሯል። uh, በሌላ ዜና ብሔራዊ ምርጫ ቦርድ ጊዜያዊ የምርጫ ሰሌዳውን ለውይይት አቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ ረቡዕ ጥር ስድስት ቀን ሁለት ሺ አስራ ሁለት አመተ ምህረት የምርጫ ሁለት ሺ አስራ ሁለት ጊዜያዊ የምርጫ ሰሌዳን ነው ለውይይት ያቀረበው። ቦርዱ ይህንን በተመለከተም ከተለያዩ ባለድርሻ አካላት ጋር በመሆን ስለ ቀጣዩ ምርጫ እቅድና መርሃ ግብር ውይይት እያደረገ ሲሆን ጊዜያዊ የምርጫ ሁለት ሺ አስራ ሁለት ዋና ዋና ቀናትና ተግባራትንም በዚህ ውይይት ወቅት ይፋ አድርጓል። በምርጫ ቦርድ ረቂቅ የጊዜ ሰሌዳ መሰረት የምርጫ ክልል ቢሮዎችን ማደራጀት ከታህሳስ ሁለት እስከ መጋቢት ሁለት ቀን ሁለት ሺ አስራ ሁለት የሚከናወን ሲሆን የምርጫ አስፈጻሚዎች ምልመላ ከጥር አስራ ስድስት እስከ የካቲት ሀያ አራት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ይካሄዳል ብሏል። የምርጫ ክልል ካርታ ይፋ የሚደረገው የካቲት ሀያ አራት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ሲሆን ለመራጮች ምዝገባ ትምህርትና መረጃ መስጫ ጊዜ ደግሞ ከመጋቢት አስራ አራት እስከ ሚያዝያ ሀያ ስምንት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ይሆናል ብሏል። የመራጮች ምዝገባ ከመጋቢት ሀያ ዘጠኝ እስከ ሚያዚያ ሀያ ስምንት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ሲደረግ የመራጮች ምዝገባ ለህዝብ ይፋ የሚሆንበት ጊዜ ከሚያዚያ ሀያ ዘጠኝ እስከ ግንቦት ስምንት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ነው። የእጩ ምዝገባ ሂደት መረጃ የሚሰጥበት ጊዜ ከመጋቢት ሀያ ሰባት እስከ ሚያዚያ ሀያ ስድስት ሁለት ሺ አስራ ሁለት ሲሆን የመወዳደሪያ ምልክት ማቅረቢያና መወሰኛ ጊዜ ከመጋቢት ሀያ ዘጠኝ እስከ ሚያዚያ ስምንት ሁለት ሺ አስራ ሁለት ይሆናል ተብሏል። በተመሳሳይ የእጩ ምዝገባ ጊዜ ከሚያዚያ አስራ ሶስት እስከ ሚያዚያ ሀያ ስድስት ሁለት ሺ አስራ ሁለት የሚደረግ ሲሆን የምረጡኝ ዘመቻ ጊዜ ከሚያዚያ ሀያ ሰባት እስከ ነሐሴ አምስት ቀን ይከናወናል ብሏል። የእጩ ምዝገባ ቅሬታና የአቤቱታ ጊዜ ከሚያዝያ አስራ ሶስት እስከ ግንቦት ሰላሳ የሚደረግ ሲሆን የድምፅ መስጫ ወረቀት ቅደም ተከተልን አስመልክቶ ፓርቲዎች ዕጣ የሚወጡበት ቀን ሰኔ አራት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ይሆናል ብሏል። የእጩዎች ዝርዝር ሰኔ ሰባት ቀን ይፋ እንደሚደረግም ቦርዱ አስታውቋል። የድምፅ መስጫ ወረቀት ህትመት ከሰኔ ሰባት እስከ ሐምሌ ሀያ ቀን ሁለት ሺህ አስራ ሁለት ዓመተ ምህረት እንደሚካሄድ ያስታወቀው ቦርዱ የድምፅ መስጫ ቀንና ውጤት ሂደትን አስመልክቶ ለመራጩ መረጃ የሚሰጥበት ጊዜ ከሰኔ ሀያ አራት እስከ ነሐሴ አስራ ዘጠኝ ቀን ነው ብሏል። በመሆኑም ዘመቻ የተከለከለበት የምርጫ ጊዜ ከነሐሴ ስድስት እስከ ነሐሴ ዘጠኝ ሁለት ሺህ አስራ ሁለት ዓመተ ምሕረትም ይሆናል ብሏል። ምርጫ ቦርድ የድምፅ መስጫ ቀኑን ነሐሴ አስር ቀን ሁለት ሺህ አስራ ሁለት ዓመተ ምሕረት እንደሚሆን ገልጾ የምርጫው ውጤት በምርጫው ጣቢያዎች ይፋ የሚደረግበት ቀን ነሐሴ አስርና አስራ አንድ ቀን ሁለት ሺህ አስራ ሁለት ዓመተ ምሕረት ይሆናል ብሏል። በዚህ መሰረት በምርጫ ክልል ደረጃ ቀድሞ ውጤት ይፋ የሚሆንበት ጊዜ ከነሐሴ አስራ አንድ እስከ ነሐሴ አስራ አምስት ዓመተ ምሕረት ሲሆን የቦርዱ የተረጋገጠ ውጤት ማሳወቂያ ጊዜ ከነሐሴ አስራ አንድ እስከ ነሐሴ ሀያ ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ይሆናል ብሏል። ከዚህ ጋር በተያያዘ ሆቴል ተከልክለው በሜዳ ላይ ቅድመ ፓርቲ ጉባኤ ያደረጉት እና አቶ እስክንድር ነጋ ፓርቲ ስለመመስረታቸው ተነገረ። የቅድመ ፓርቲ ጉባኤ ለማድረግ እና ፓርቲው ቅድመ ዕውቅና ለማግኘት ለኢትዮጵያ ብሔራዊ ምርጫ ቦርድ ለማቅረብ የመጀመሪያ ስብሰባቸውን በኢንተርኮንቲኔንታል አዲስ ሆቴል ወርጠ በሶስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ለማድረግ በስፍራው ሲደርሱ በጸጥታ ኃይሎች ቢከለከሉም በሆቴሉ ደጃፍ ወይም ሜዳ ላይ ጉባኤ በማድረግ ባልደራስ ለሁለተኛ ዲሞክራሲ ወይም በአዴ የሚል ስም ያለው ፓርቲ መመስረታቸውን አስታውቀዋል ታውቋል። የፓርቲው ጊዜያዊ የህዝብ ግንኙነት ኃላፊ መሆኑ የገለጹት አቶ ሰንታዮ ቸኮል መስራች ጉባኤያችን በሆቴል በርሜ አድርገናል። በሆቴሉ ልናደርግ የነበረውን አጀንዳ በሜዳ ላይ በውጭ ጨርሰናል። ይህንንም ለማድረግ የተገደድነው ሲቪል የለበሱ የተጠታ ሰዎች ከበላይ በተሰጣቸው መመሪያ መሰረት ስብሰባ ማድረግ እንደማንችል ከነገሩን በኋላ ነው ሲሉ ገልጿል። የምርጫ ህጉ በሚፈቅደው ሁለት መቶ አባላት ፊርማ በላይ ሁለት መቶ ሀያ አባላት ፊርማን በማሟላትና ጊዜያዊ የፓርቲ ሊቀመንበር አቶ እስክንድር ነጋን መርጠው ሰኞ ጥር አራት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ለኢትዮጵያ ብሔራዊ ምርጫ ቦርድ ቀድመው ቀን የሚሰጣቸው ማስገባታቸውን አቶ ስንታየው አስረድቷል። የፓርቲ ደንብና ፕሮግራም አዘጋጅተው በአዋጁ መሰረት በሶስት ወራት ውስጥ ጠቅላላ ጉባኤ ለማድረግ የተዘጋጁ መሆኑንና በሶስት የተከፈለ ኮሚቴ እያዘጋጁ መሆኑንም አክለው የፖለቲካ ድርጅት ወይም ፓርቲ እንዲመሰረቱ የገፋፋቸው ሕዝቡ መሆኑን የገለጹት ደግሞ አዲስ የተመሰረተው ፓርቲ ጊዜ ቤት ሊቀመንበር አቶ እስክንድር ነጋ ናቸው። በዕለቱ ለጋዜጠኞች በመድረኩ ላይ ያሉት የፖለቲካ ድርጅቶች ኢትዮጵያ ውስጥ እውነት ለዲሞክራሲ እንደተፈጠረ እና ዋናው ተግባራቸው በስልጣን ላይ ያለውን አዲስ አመራር መደገፍ መሆኑን ገልጸው ሕዝቡ አማራጭ ያስፈልጓል ብለው ቢገፋፏቸውም ጥርጣሬ እንደነበራቸው ተናግሯል። ተጠርጣሪ እውነት መሆኑን ኢትዮጵያ ውስጥ እውነተኛ ዲሞክራሲ ገና በእግሩ አለመቆሙን አረጋግጠናል ብለዋል። የኤስፔስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your